በጠራ ጨረቃ በኩለ ሌሊት አይኖቿ እያበሩ እንደ ከዋክብት ሳማት ሳማት አሉት፣ እቀፍ እቀፋት። አላወላወለም ወጣቱም ታዘዘ። ወገቧን አንገቷን በእጅናጁ ያዘ። ከንፈሩ በረአድ ወደ አፏ ተጠጋ። ምንም እንኳ ጡቷ እንደ ሾህ ቢዋጋ አቷ በመሆኑ የጉማሬ አለንጋ ። ጆሮ ግንዱን ሰማው በጥፊ ሲናገር በጠራ ጨረቃ በኩለ ሌሊት። ዋ ጀማሪ መሆን፣ ዋ ተማሪነት፣ ዋ ትዕዛዝ መሰሰም፣ ዋ ምክር መስማት ብለው አነበቡና ሰውን ዝም ማሰኘት ለማለት ነው የራሳቸው ነው ተብሎ ሶራው ወረወሩት ወደ ህዝብ ለማለት ነው። ይህም በጣም የሚደነቁበት ነገር ነው በጣም ከውቧ ግጥም ጀርባ ያለውን ታሪክ ቆይተን እንደርስበታለን። በጠራ ጨረቃ በተሰኘችው አሁን የመንግሥቱ ለማ ግጥም የምሽቱን የራዲዮ መጽሔት መድረክ መጋረጃ ከፍተናል። ግጥሙን ያነበበችልን ደግሞ ዕውቋ ገጣሚ ተዋናይና አዘጋጅ አለም ፀሐይ ወዳጆ ናት። የቀደሙት በሚል ርዕስ በቅርቡ ባስተዋወቅ ነውና በቱባ ስራዎቻቸው የሚወደሱ የኪነ ጥበብ ሰዎች በሚታወሱበት በዚህ አዲስ ፕሮግራም ከሁለት የመንግሥቱ ለማ የቀድሞ ተማሪዎች ጋር በራዲዮ መጽሔት ወግ አብራን ታመሻለች። መኖር መላገኘ መኖር መላገኘ፣ እንደገና ደግሞ ቢሞቱም ግድ የለ መስኩ ላይ ተጋድሞ፣ መቅረትሽን ቃልሽቶ መምጣትሽን አልሞ፣ ቢሞቱም ግድ የለ። 1950 ዓ ም የታተመች ናት። ከመንግስቱ ለማ የግጥም ጉባኤ አለማየሁ ግብረ ህይወት ባነበበልን መኖር መላ አገኘ የተሰኘች ግጥማቸው ወደ ባለ ታሪኩ ህይወትና ስራዎችን ዘልቃለን። የዋሽንግተን ዲሲ አጎራባቿ አርሊንግተን ከተማ ነዋሪ ሆነው በርሄ ስዩምም ከመንግስቱ ለማ የቀድሞት ተማሪዎች አንዱ ነው። የጣይቱ ማዕከሏን አለም ፀሐይ ወዳጆን ቀደም ብለን አስተዋውቀናል። እንግዶቼ ሶስታችሁንም በቅድሚያ ለጊዜያቸው አመሰግናለሁ። ጣይቱ የባህልና የትምህርት ማዕከል በቅርቡ በወርሃዊው የግጥም ምሽቱ የመንግስቱ ለማን ታሪክ የአሁኑ ከብዙ ዓመታት በኋላም ቢሆን ለሁለተኛ ጊዜ ያካሄዳችሁት ነው። በምርጥ ስራዎቻቸው ለዛ ባዘሉት በመንግስቱ ለማ በራሳቸው በተነገሩና በተፈጸሙ ጉዳዮች ዘክራችኋል። በዕለቱ ያቀረባችሁትን ዝግጅት የመመልከት ዕድል አግኝቻለሁ። እስኪ ምን ይመስል እንደነበር አለም ፀሐይ ለአድማጮቻችን በምታጋሪበት የዝግጅቱን አላማም ጨምረሽ ባጭሩ ብታጫውችን። በቀድሚያ በቅድሚያ ይህንን ምድል ስለሰጠህን እኔም ላመስግን። እዛ ከመግባቴ በፊት እንዳልከው ጣይቱ የባህልና የትምህርት ማዕከል ይህንን ዝግጅት ሲያቀርብ ሁለተኛው ነው። ማዕከላችን እንደተቋቋመ በሁለት ሺ አመተ ምህረት ላይ ከቀረቡት የድሮ ታዋቂና ነባር ታላላቅ የብዕር ሰዎች አንዱ ጋሽ መንግስቱ ለማን አቅርበን ነበረ። አሁን ደግሞ እንደምታየው አዳዲስ ወጣትና አዳዲስ ተሳታፊዎች ሲጨምር ማዕከሉ ስናቀርብ ሁሉም እንደ አዲስ ነው መጥቶ ያዳመጠው። የነበሩትም ቢሆኑ ለመድገም ሲመጡ በጣም ደስ ብሏቸው ነው የመጡት። የአቶ መንግስቱ ለማ እንኳን ስነ ጽሁፋቸው ታሪካቸውን ቢሆን ያው ይጣፍጣል። ስለዚህም አብረዋቸው ተንረው የነበሩም ታላላቅ ሰዎች በእድሜ መጥተዋሉ። ወጣቶች ደግሞ በብዛት መጥተው ተሳትፈዋል። ማዕከላችን ለማቅረብ የፈለገበትም ምክንያት ጋሽ መንግስቱ እንግዲህ እንደሚታወቁት ቅድም እንዳልከው በተማሪዎቻቸው ብዬ መንግስቱ የሚባሉ እኛ ለወጣት ሁሉ ጊዜ ትተንለት የምንሄደው ነገር ምንድን ነው ብለን ስለምናስብ የእሳቸው የአጻጻፍ ስልት ምን ነበረ የሚለውን ነገር አተኩረው እንዲመለከቱ ስለፈለግን ነው። እዛ ውስጥ ለነበሩ ወጣት ገጣሚያን፣ ምክንያቱም ሁለት ሶስት ነገሮች በዚህ ትውልድ ውስጥ በስቶ ጎልቶ ማይወጡ ነገሮችን እሳቸው ላይ እናያለን። ሌላው በዘልማድ በኢትዮጵያ የግጥም አጻጻፍ ባህሪያት አሉ የምንላቸውን እነዚህ የወል ሰንጎ መገን ወይም አባዮሽ የግጥም አይነቶች ተብለው በነ አቶ መርሴ ወጥተው የነበሩት ህግጋት ውስጥ በህግም ውስጥ ሆነው ህግን የመጣስ ነገር መንግስቱ ለማጋ ይታያል እና ያንንም ወጣቱ እንዲማር እዛ የህግ ጥስ ከውበቱ ግን እንዳላራቀውና ከመወደዱ እንዳላገደው እንዲያስተውሉ ለማድረግ ሌላው እንደ ጋሽ መንግስቱ ለማ አይነት ሰዎች የህብረተሰብን፣ የፖለቲካን፣ የሀገርና የወገንን ጩኸት እሪታ ብቻ ሳይሆን አሁን ፍቅርን እንደ እሳቸው የጻፈው የለም እና ያንንም ደግሞ ባላንሱን እንዴት መጠበቅ እንደሚቻል እንዲገባቸው ጽሁፋቸው ቀላል በሆኑ አማርኛዎች ይሁኑ እንጂ ውስጡ ያለው ፍልስፍና ደግሞ እንዴት ጉልበት እንዳለው ይህን መሰረት ለማስያዝ ስንል ነው የደገም ነው ከዛ ብዙ ሊማሩ ይችላሉ ልጆቹ ከሚል ነው። እንዳልከው ደግሞ ህዝቡ በጣም ተደስቶ ከጨዋታቸውም ትንሽ አውጥተን ዳንዴው ጨቡዴን ና የጠልፎ በኪሴን እንደ ትወን አድርገን ያው ስክሪፕት ሪዲንግ ነው ግን ቢሆንም ቆንጆ አድርገው እንዲጫወቱት ማርገ ነው ነበረ ካረፉ በኋላ ስለሳቸው ከተጻፉት ውስጥ መርጠን አስራት አንድ ላይ ስለ እሳቸው የጻፈውን ደግሞ እንደዚሁ መንግስቱ በሰማይ የሚለውን እሷንም አስነበብን። ምሽቱ በዚህ አይነት መልክ ነበር ይሄደው። መልካም በቦታው ለነበሩት ብቻ ሳይሆን በሩቅም ታሪኩን ለሚከታተሉ የሚስብ ይመስለኛል። ገፋ አድርገን የምንሄደው የእውቁን ገጣሚ ደራሲና ጸሐፊ ተውኔት መንግስቱ ለማን ህይወትና ስራዎች ያዘሉ ወጎች የምንፈትሽበት ነው እና አይጠገቤ ታሪኮቻቸው፣ ለዛ ያላቸው የማይዘነጉ ወጎች፣ የስነ ግጥም አጻጻፍ ዘይቤ፣ ገጠመኞችና ዶክተር ፈቃዳ ያዘዘ የስነ ጽሑፉ ሰውን አሳቢው መንግስቱ ነው የሚሏቸው፣ የአስተሳሰባቸውንም ጥልቀትና ቀላል አቀራረብ፣ በጣም የተራራቁ የሚመስሉ ነገሮች አንድ ቦታ የሚያመጣ ዝንባሌ እስከምታውቁት ድረስ እንፈትሻለን። አለማየሁ በቅርቡ ነው ከኢትዮጵያ የመጣኸው። ስራዎቻቸውንም ለህትመት ለማብቃት ስራዎቻቸውንም ህይወታቸውንም ለመቃኘት እድል ከነበራቸው ሰዎች ውስጥም ነህ። ወዲሁም ተማሪያቸው ነህ። የበቀደሙም ስርዓት ላይ ተገኝተሃል። ና እስኪ ከባዱን ጥያቄ ላስቀድም። መንግስቱ ለማ ማን ናቸው? አዲስ ለሚያውቃቸው ሰው እንዴት ይወቃቸው? አመሰግናለሁ እኔም አሉላ ዚህ መንግስቱ ለማ እኛ አብይ ነው የምንላቸው፣ ያው የእሳቸው ተማሪዎች አብይ መንግስት ነው የምንላቸው በግል እና እሳቸውም ቅር አይላቸውም። አብይ መንግስቱ በእውነቱ እንደ መምህር ጥሩ መምህር ናቸው። ከቅርቡ ለመጀመር ማለት ነው እና የእሳቸው ክፍል በጣም የሚናፈቅ ነበረ። ሲያስተምሩ በቀልም በጨዋታም ነው። ሁለተኛ ብዙ ያነበቡ ሰው ስለሆኑ የፈለግከውን ምሳሌ ሆነ ጥያቄ ብታቀርብላቸው በምሳሌ እያመጡ ያስረድኋል። በዘመን እያመጡ ያስረድኋል። የውጪውን የአውሮፓን ቲያትር የአሜሪካ ያለውን የኢትዮጵያን እና እውቀታቸውን በንባብና ደግሞ እንግሊዝ ሀገር በትምህርት ላይ በነበሩበት ጊዜ ቲያትሮችን በማየት በተለይ በዛን ጊዜ አሁን ኢብሰንን ይወዳሉ በርናን ሾውን በጣም ይወዳሉ። እና የእነሱን ስራዎች እነሱ ሌክቸር ሲያደረጉ ሁሉ ያዳመጡ ናቸው። እነዚህ ሰዎች በህይወት በነበሩበት ጊዜ ያዩ ናቸው እና በዛ ምክንያት ነው ወደ ድብረስ ነ ጽሁፍ ተስበው የመጡትኝ። በልጅነታቸው እንግዲህ ቅኔ መዝረፉ ምኑ የአለቃ ለማ ሀይሉ ልጅ መሆናቸው እንዳለሆነው ትራዲሽናል የሆነው የኢትዮጵያን የቤተ ክህነት ትምህርት ከማወቅ ተጨማሪ በዘመናዊውም ደግሞ የስነ ጽሁፉ ዝንባሌያቸውን ያሳድገው እራሳቸውን ማስተምረው የመጡ ናቸው እና ብዙ ቲያትሮችን ጽፈዋል። በቲያትር መስክ የኮሜዲ የሚባለውን ነገር እንደ ፈርቀዳጅ የሚታዩ ናቸው። ቀደም ባለው ዘመን የነበረው በጣም ሀይማኖታዊ እና ሞራላዊ ስነ ምግባራዊ ነገር የተጫነው ከነበረበት እሳቸው አውጥተው ወደ ማህበራዊ ይዘት ያለው ግን ክሪቲክ ሶሻል ክሪቲክ ያለው አሁን ጠልፎ በኪሴን ብንወስድ ያላቻ ጋብቻን ብንወስድ የኮሜዲ መመዘኛ ተደርገው የሚታዩ የነበረው ናቸው። ዛሬም ደስ ያሉ ናቸው። እነዚህን ሁለቱን የደረሱ ናቸው። ሌላ በታሪካችን የተንተረሰው ጸረ ኮሎኒያሊስት ብለው የጻፉት ቲያትር ብማላቸው አላቸው ቢያረጋትም ታይቷል። ሌላ ቦታም ታይቷል ይመስለኛል። ሌሎች ስራዎችን ባለካባና ባለዳባ፣ ሹሚያ እነዚህ ኦሪጂናል ስራዎቻቸው ናቸው። ሌላ ውጭ የተረጎማቸው አዳፕት ሲያደርጓቸው አሁን በጠያቂ ጀቢ ፕስ የጻፈውን አንድ ኢንስፔክተር ኮልስ የሚለውን እሱን ጠያቂ ብለው ጋንዲው ጨቡድ እንዲሁ ከቸኸው ግዴ ግዳ ያለኝን ከቶፊቃል ሀኪም እንደዚህ እነዚህ የመሳሰሉ ስራዎችንም ወደ ቲያትር ያመጡ የሰሩ ናቸው። በግጥምን በኩል እንደዚሁ ፈርቀዳጅ የሚባሉ ናቸው። አሁን ግጥም ጉባኤ ባሻሽን ብርባ ሜታ ብሎ የጻፏቸው አሉ። ሌላ ከአባታቸው የሰሟቸውን ታሪኮች አሰባሰው ታሪኩን በግጥም መልክ የመተረከ ነገር የአባቶች ጨዋታ የሚል በጣም ጥሩ ታሪክና ለዛን ሂዩመርን የያዘ መጽሐፍ ማሳተሟል። እነዚህ እነዚህ ስራዎቻቸው ዘመን ተሻጋሪ ስራዎቻቸው ናቸው ማለት ነው የምንችለው በግጥም ፈርቀዳጅ ምልት የተለመደውን ዜማ እና የግጥም ሥርዓት እንኳን ሰበር አድርገው ወጣ አድርገው የጻፏቸው ምሳሌዎች እናነሳ የምንችላቸው ስራዎች አሉት። ከዚህ ውጭ ደግሞ አሏቸው። ከዚህ ውጭ የትወራ ስራዎች ደግሞ አሏቸው። ለምሳሌ እኛ የተማርንበት የትያትር ድርሰት እና የመጽሐፍ ብልኃት እንደዚህ የሚል አንድ መጽሐፍ አላቸው። ሌላ ቅድም ካልኩት ተያይዞ አለቃም ባቆም ቃለወልድ የሚባሉ ሊቅ ካሉ እሳቸው በአማርኛ የጻፉትም እንደገና ወደ እንግሊዝኛ ተርጉመውላቸው ትራዲሽነል ኢትዮጵያዊ ኤዱኬሽን ኦር ቸርች ኤዱኬሽን ልዜ የሚል በእንግሊዝኛ የታተመ ስራ አለ። ሌሎች እንግዲህ ጥናት አስራቸው አለ የሰራቸው ስራዎች አሉ። እንደው አንድ በተለይ አማርኛ ግጥም ይዘቱ፣ አይነቱ፣ ስሪቱ ወይም ስርአቱ እንደዚህ የሚል ከመጀመሪያ ጊዜ መመረቂያ እስከ ፒኤችዲ ድረስ የሚጠቀስ ስራ አላቸው። የትም ቦታ ብትሄድ የሚታየው ነገር አለ እና እነዚህን ያበረከቱ ትልቅ ሰው ናቸው። ሌላ የማይረሳው ነገር አባታቸውን ታሪክ ቅድሚ ያልፋቸውን መጽሐፈ ትዝታ ዘአለቃ ለማ ኃይሉ የሚለውን መጽሐፍ መጽሐፋቸው አንድ ትውልድ ከሌላ ትውልድ ጋር ያሸጋገሩበት ትልቅ ብሪጅ ድልድይ ነው ማለት እችላለሁ። ይሄ ትልቅ ስራ ነው። እንዲያውም ሪቻርድ ፍራንክስ በሕይወት እያሉ ይሄ ነገር ሪል ለምትሉት እናንተ በዛ የተቀረጸ ነበር እና ብዙ ቀሪ ነበራቸው እና ሁለተኛው ቢታተም የሚል ሁሉ ሀሳብ እንደነበር አውቃለሁ። በጣም ትልቅ ስራ ነው እያስባለሁ ያ ሌላ ይህ ታሪካቸውን ጀምረው ሳይጨርሱ አለፉ፣ ግን ደማሙን ብረኛ የተባለው ማለት ነው እሱን አላ መሰና ለማ አርትኦት ሰርቶለት የተመረቀው አለው እና እነዚህ እነዚህ እንግዲህ ብሎ ዋና ዋና ስራዎቻቸው ናቸው እንጂ ከዚህ በላይ ብዙ ሊጠቀስላቸው የሚችሉ የስነ ጽሁፍ ሰው ነበሩ። ይህ እንግዲህ ባስቀምጠው እንዳልከው ከባድ ጥያቄ ነው። ከባድ ጥያቄ ነው በእርግጥም የማሪ ብዕረኛን ተዋን ታሪክ በወጉ በምጥ ደቂቃዎች ማገባደድ ይገዳል። የደማሙን ብዕረኛ ይልቁንም ቅድም በዘረዘራቸኋቸው በርካታ ስራዎቻቸው የሚታወቁ በብዙ የኪነ ጥበብ ዘርፎች ውስጥ ተሰሚነት እውቅና ያላቸው እንደመሆናቸው ክብደቱን መገመት ይቻላል። ለራዲዮ እንደሚስማማ ታሪኮቹን በወፍ በረር ጨረፍ ጨረፍ እያደረግን ነው። በርሄ ስዩም አንተም ከተማሪዎቻቸው አንዱ ነህ። ለእሳቸው ባለ ፍቅር እንደዚያ ዘመን ተማሪ ወዳጆች ሁሉ ለእሳቸው ባለህ የጠበቀ ፍቅር ጭምር ነው የምትታወቀው። ሌሎች ገጠመኞችም እንዳሉ አውቃለሁ ወደ ኋላ ላይ እናነሳለን። እስኪ አንተስ መንግስቱ ለማን እንዴት ነው የምታስታውሳቸው? ዋው ጥያቄው አለማየሁ እንዳለው ከባድ ጥያቄ ነው ማለት በጣም የፒኤችዲ ዲዘርቴሽን የሚያንሰው ነገር ነው። ለመንግስቱ መንግስቱ ለማ ማውራት ግን እቴ አለምና አለማየሁ ያላነሷቸው ነገሮች ካሉ ለመድገም አስፈላጊ ከሆነ መንግስቱ ለማ ምንድነው ሙሉ በኩሉ የሚባል ፐርሶናሊቲ ያላቸው። እኔ እንግዲህ ባሳለፍኩ ህይወቴ ውስጥ ሮል ሞዴል የሚባል ሰው ከሳቸው የተሻለ አላገኘሁም። በኢትዮጵያ ስነ ጽሁፍ፣ ተውኔት እንዲሁም አዋቂዎች የሚባሉ ሰዎች ውስጥ ተውኔቶቻቸውን የተመለከት እንደሆነ ፕሌይስ ኦፍ አይዲያስ የሚባሉት ዌልሜድ ፕሌይ እንደ መንግስቱ ለማ የተካነበት ደራሲ አላቅም። እኔ ስለ ግጥሞቻቸውም አለም ያነሳችው ትልቁም ነገር ይሄ የባለቅኔ ላይሰንስ ፖቲክ ላይሰንስ የሚባል ነገር ይዘው ሰዋሱን እየጣሱ የሚገጥሟቸው ግጥሞች ቁልጭ ባለመንገድና በጠራ ጨረቃ እንዳሉት በጠራ አማርኛ በግልጽነት መልእክታቸውን የሚያስተላልፉ ግን አለም እንዳለችው በጣም ጥልቀት ያላቸውን ሀሳቦች በጣም ማንም ሰው በሚገባው ቋንቋ ቀጭቋ ባለመንገድ ያቀርባሉ። እንደ ሰው መንግስቱ ለማ ሮል ሞዴል የሚሆኑበት ዋናው ምክንያት ብለው መንግስቱ ለማ ኢንቴግሪቲያቸው ነው። በጣም የማይረሳኝ ነገር መንግስቱ ለማ ፍርሀት አያውቁም። መንግስቱ ለማ ማንንም ለማስደሰት ብለው የማያምንበትን ነገር አይናገሩም። አቋማቸውን ይዘው እስከ መጨረሻው ይጋፈጣሉ። ይሄ ምናልባት ሬር የሆነ ኳሊቲ ይመስለኛል። ክሪቲካል ስለሆኑ ብዙ ሰው ይፈራቸው እንደነበር አውቃለሁ። ግን መንግስቱ ለማ በጣም ልመሰክርላቸው የምፈልገው ነገር በማንም ሰው መሀል ስለ እኩልነት የሚያቀነቅኑ ከልባቸው የሚያምኑ ሰው እንደሆኑ ነው የማውቀው። ለዛም ነው ስራዎቻቸው ላይ ፍሰቱ ቁልጭ ያለ ነው፣ አይደናቀፍም ግጥማቸውም ይሁን ተውኔታቸውም ይሁን በአጋጣሚ እንግዲህ የአለማየሁም ጋር ያላቸው ጋብቻ አብረን ሰርተናል። ጠልፎ በኪሴም እዛ መሀል ማዕከል አንዱን ገጸ ባህሪ ወክዬ የተጫዋች ነበር። እንግዲህ ከልብ ካለቀሱ ባይገድም እንደሚባለው መንግስቱ ለማ እውነታቸውን ስለሚጽፉ የእውነቱን ስለሚጽፉ ፍሎው ያማረላቸው ይሆናል። ብዙ አለመግባባት አይፈጠርም ባነበባቸው ሰው መሀል እና ለኢትዮጵያ ስነ ጽሁፍ ያበረከቱት አስተዋጽኦ ዝም ብሎ በአጭሩ የሚገለጽ ነገር አይመስለኝም። ይህ ሰው ታላቅ ባለ ውለታችን ናቸው። ለእያንዳንዱ ለሚመጣው ወጣት አሁንም በሕይወት ላለው መንግስቱ ለማ ሰውን መፍጠር የሚችል ሰው ነው እንግዲህ ከዚህ በላይ ላሳጥረው አልችልም። ግሩም እይታዎቻችሁን በየበኩላችሁ እንድታካፍሉን ጭምር ስለሆነ የሚታወሷችሁን አንኳር አንኳር የምትሏቸውን ነጥቦች አንስታችኋል። እስኪ ሌላኛውን ገጽ ለመመልከት እንሞክር። በባህሪ በጠባይ የተገለጹ ነገሮች አሉ። ከሰላሳ ስምንት አመታት በኋላ በሺ ዘጠኝ መቶ ሰማኒያ አመተ ምህረት ከዚህ አለም በሞት የተለዩት ብዕረኛ የትም መድረክ ላይ በተነሳ ጊዜ የስራዎቻቸው ቱባነት ብቻ ሳይሆን ዘመን ተሻግረው ዛሬም ትርጉም የሚሰጡ ታላላቅ ስራዎች መሆናቸው ብቻ ሳይሆን በገዛ ጠባያቸው የተንጸባረቁትም አሁን በርሄ እንዳነሳሳቸው ጠባያቸውም የተለየ መሆንም ብዙም ይነገር አለ። ቀደም አለማየው እና አለም የገለጻችኋቸው የቀልዳ ቀልድ ለዛዎቻቸው ቦታ አላቸው። ትልቅ ስፍራ ይሰጠዋል። ስላቅ በራስ መቀለድ ወይም መሳቅን ጨምሮ ሸንቆጥ የሚያደርጉ ወረፍ የሚያደርጉባቸው አባባሎችም ይነሳሉና ና እስኪ ከለዛው እናቋድስ። በመድረኩም አንስታችሁታል። አለም አንቺ ጀምሪልን፣ ተራም መጠበቅ ላይ ያስፈልጋችሁ ይችላል። የምታስታውሷቸውን ለየት ያሉ ጠባዮች የታየባቸውን ገጠመኞቻቸውን ጨምራችሁ በአንቺን ጀምር አለም። ጥሩ ነው። ሁለቱም ጥሩ አድርገው አቅርበዋቸዋል። በሪሄ ፍርሃት የለባቸውም ከሚለው ባህሪያቸው መነሻ አላደርግ። ምክንያቱም ምንድን ነው ሰዎች ለምን ይፈራሉ ምድር ላይ ብለን ስንጠይቅ ሰዎች በራሳቸው መተማመን ሳይኖር ሲቀር ሰዎች በምድር ላይ የሰውኛ ህይወታቸውን የማሟላ ነገር እንደሚነፈሙ ሲገባቸው፣ ማለትም ወይ ከስልጣን መወገድ ወይ በምድር ላይ የምትፈልገውን ቁሳዊ ህይወት ግድ የሚሰጥህ ስትሆን ነው ፍርሀቶች የሚጸነሱት። እነዚህ ነገሮች ናቸው የሌሉት። እንግዲህ እሳቸው ጋር ለዚህ ነው ፍርሀታቸው የሚወገደው። ውስጣቸው የኢትዮጵያን የባህልና ሃይማኖት መሰረት ያደረገ ትምህርት አላቸው። በዛ በራሳቸው እምነት አለ። ከዛ በኋላ ደግሞ እንደተባለው ሌላ ትምህርት ይማሩ እንጂ ህይወታቸውን ሙሉ በማንበብ ያዳበሩት የራሳቸው የጥበብ እውቀት አለ። ያ በመሆኑ ነው ከሌሎች ጋር ሲሟገቱ ፍርሀት የሌላቸው እንግዲህ ጋሽ መንግስቱን እኔ በህይወት እንደ ተዋናይ ሆኜ ተማሪ ሆኜ ብሔራዊ ቲያትር ሆኜ ነው የማውቃቸው። አገር ፍቅር እንደውም እያለሁ አላውቃቸውም። ግን ብሔራዊ ቲያትር ሆኜ ሳቅ እኛ የጸጋዬ ልጆች ተብለን ነው የምንጠራው። ከጋሽ ጸጋዬ ጋር ነው የምንታወቀው። መቃይ ጸጋዬነት ነው የምንፈረጀው። የእሳቸው ቲያትሮች ግን ሲመጡ ይሰሩ አያቸዋለሁ። እነ ባለካባና ባለዳባንም ከታተል አይ ነበር ከጋሽ ተፈሪ ጋራ በጣም ወደው አክተር እና አዘጋጅ ነበር። በወቅቱ ከውጭ መጥቶ እሱም እንደዚሁ ዘመናዊ የሆነ የቲያትር መሆን ነበር። ከዛ ውጪ እኛ ጋር እነዚህነ ሹሚያ መነጠያቂም በሚሰሩበት ሰዓቶች በሙሉ በጣም በቅርብ ዓይን አከታተላለሁ እና ስቂኝነታቸው ይሄ በቀልድ በማዋዛት ሌላው ቢለው የሚያስቆጣ ነገርን እኮ ነው ጋሽ መንግስቱ እንድንስቅበት ያደረጉን፣ እንጂ እኮ ያስቆጣል። እሳቸው የሚሏቸው ነገሮች ስናዳምጠው ቀላል አይደለም። ሌላውን የሚሉበት ነገር ይሄ እንዲህ ሰደበኝ ብሎ የሚያጣላ ነው የሚሉት፣ ግን እሳቸው ሲሉት እስከ ዛሬ ድረስ ስንስቅበት ነው የምንኖረው። በዛ መልክ ነው የሚያቀርቡት። የእሳቸው የማዋዛት ጉልበታቸው በጣም በሚጣፍጥ መልክ ነው የሚሰሯቸው። እንግዲህ አንዱ ሁለት ሶስቱን እኔ እልና አለማየሁን ብዙ አለው አምሹር በርሄም ብዙ ልምዶች አሉት። እኔ ሁለት ሶስት ነገሮች ገጥመውኛል። አንዱ የዚህ አረንጓዴው ዘመቻ የአብዮት ወቅት ነው። ወቅቱ አብሬያቸው የስብሰባ ቦታዎች ላይ ሁለት ሶስት ያጋጥሙኛል። ከጋሻፎርክ ጋር፣ ከጋይ ጸጋይ ጋር። እኔ ደግሞ የሙያ ማህበርም ሊቀመንበር ስለነበርኩ በወቅቱ በየስብሰባው ላይ እገኛለሁ፣ በዛ በድርጅቱ ሳቢያ እና እዛ ላይ ያሉትን ግጭቶች እና የአባባል ሁኔታዎች ብዙዎቹን ያየሁት እና ያዳመጥኩት እዛ ነው። በአብዛኛው ደግሞ ተማሪዎቻቸው በትምህርት ቤት አካባቢ ያዩትንና በዝግጅቱ ውስጥ የሚያዩትን ሊናገሩ ይችላሉ። ስዩም ወልዴ ስዩም ወልዴ በመሰረቱ ከሶቪየት ሕብረት የአርቲስት ስሪን ተምሮ መጥቶ የመጀመሪያዎችን የሙያ ማህበርን ስለማቋቋም እና ስለመመስረት በጣም የረዳን ምሁር ነበር። የተውኔት ሙያ ማህበርንም እሱ ነው መጀመሪያ እንደውም እንደ ሊቀመንበር ጀምሮ በኋላ ላይ እኔ መምራት የቀጠልኩት እሱም ወደ ስዕሉ እና ወደ እንትኑ አደላ እና የማስታውሰው እሱ ባለስልጣን ሆኖ በኃላፊነት በተቀመጠበት ጊዜ በኢትዮጵያ እዚህ የአረንጓዴ ምርት ዘመቻ የሚባል ነገር መጥቶ ደራሲዎችን ሰዓሊዎችን፣ ሁሉንም የጥበብ ሰው በመሰብሰብ ይህንን የአረንጓዴ ምርት ዘመቻ መቀስቀስ አለብን፣ ህዝቡ እንዲገባው ማድረግ አለብን፣ እንዲሳተፍ በጉልበት በገንዘብ ምንም መልክ በሚል እንደ ዘመቻ እንዲጻፍ ሲያዝ መመሪያ ይሰጣል እና ጽሁፍ እኮ እንደው እንዲህ በመመሪያ እንደው በትዕዛዝ የሚደረግ ነገር አይደለም። ጓድ ስዩ ምና ይሉታል እና እሱ እንደ መቆጣት አለና፣ አይ እንግዲህ ጋሽ መንግስቱ ጓድ መንግስቱ ነው ያለው፣ የሚባለው ያው ጓድ መንግስቱ ነገር ይወታለው ይሄ ነገር መደረግ አለበት፣ መደረግ አለበት፣ ይሄ መመሪያ ነው ብሎ ተቆጥቶ ትዕዛዝ እንደማስተላለፍ ድምፁን አጠንክሮ ሲነግራቸው፣ እንግዲህ አሉ አንተ መንግስቱ አልጻፈም ብለህ አንድ ባለ ሳንጃ አብዮት ጠባቂ ወይ ወታደር ብታዝብኝ ያ ሰው ሳንጃውን ቂጤው ውስጥ ከቶ ቢያሳምመኝ እምጽፈው፣ ሳንጃው እኔን እንዴት እንደወጋ እኔም እንዴት እንዳመመኝ ነው እንጂ ስለ አረንጓዴው ዘመቻ ሊሆን አይችልም ብለው አስቂኝ ነገር ነው። እነዚህ ነገሮች ሲያልፉ ያስቃሉ። ነገር ግን ከድፍረታቸው ጋር በወቅቱ ከነበረው ፍራቻ እጪ መሆናቸውን የሚያመለክተው ቀደም ሲል የዘረዘርኳቸው የስልጣን ጉጉት አልነበራቸውም። ከዚህ ቦታ ብነሳ፣ ይሄ ባይሰጠኝ፣ ይሄ ብነጠቅ የሚሉ ሰዋል። በህይወታቸውን ይህንኑ ህይወት አሳይተው ያለፉት እስከ መጨረሻው ምንም አይነት ሌላ ትርፍ ፍላጎት አልነበራቸውምና ያ ነው ለድፍረታቸው መነሻ የሆነው ባይ ነኝ። እና በጣም ቃፍን ታሪክ ነበራቸው። በወቅቱ ብዙ ቦታዎች የሚወስዱ ይመስለኛል ትውስታዎቹ በዚያን ዘመን በመድረኩም እነህ ስራዎች በቀረቡባቸው ጊዜ የሚያነጋግሩትን በሳቅ በለዛ የሚወስዱትን ያህል ዛሬም አቅማቸው ይታያል። ደርሄ የትምህርት ቤት ዘመንም አላም ሊሆን ይችላል። የመድረክ በአንተስ በኩል የትኞቹ ቀልዶቻቸው ወይም ለቀልድ የቀረቡ ቁም ነገሮቻቸው ይታወሰዋል? አድማጮች ወጋችን ይቀጥላል፣ አላበቃም። ለአሁኑ ግን እንግዶቼን አለም ፀሐይ ወዳጆን፣ አለማየሁ ገብረሕይወትንና በርሄ ስዩምን ለጊዜያቸው አመሰግናለሁ እግዚአብሔር